አሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስትስ ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መጋቢት 142014 ዓ.ም ምሽት መሰናዶው ጀመረ።

የኢትዮጵያ መንግስት በትግራይ ክልል የእርዳታ ተደራሽነትና አቅርቦት እንዲኖር ሲል ግጭት ለማቆም መወሰኑን አስታወቀ። የኢትዮጵያ መንግስት ዜጎቹን መጠበቅ ስላለበት በዜጎች ላይ የሚደርሱ ጉዳቶችን መቀነስ ስለሚገባው፣ ቀደም ብሎም በራሱ ተነሳሽነት ነው ሲያደርግ የነበረው አሁንም በራሱ ተነሳሽነት እያደረገ ነው። የሰማችኋቸው የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን ነው።

በሌላ በኩል የትግራይ ክልል የውጭ ግንኙነት የሚባል ቢሮ አስተባባሪና በካናዳ የሚገኙት የቀድሞ የኢትዮጵያ ዲፕሎማት አቶ ዮሐንስ አብርሃ የሰብአዊ እርዳታን ተደራሽ ለማድረግ የተኩስ አቁም ስምምነትን በተመለከተ ንግግሮች ቢኖሩም መሬት ላይ የወረደና የተጨበጠ ነገር የለም ማለታቸው ይታወሳል። የዕለቱ አብይ ርዕስ በዚህ ዙሪያ ያተኩራል። በሌላ ዘገባ ደግሞ የኢትዮጵያ የሰብአዊ መብት ኮሚሽን በከረዩ የሚችል ገዳ አባላት ግድያን በተመለከተ በ

በአገዳዎች የተጀመረው ሽምግልናና የእርቅ ስምምነት የሕግ ተጠያቂነትን እንዳያከላክል ሲል አስጠነቀቀ። በሌላ የምሽቱ ዘገባ ደግሞ ሁማን ራይትስ ዋች በኢትዮጵያ መንግስት በታህሳስ 29 2014 ዓ.ም በሰሜን ምዕራብ ትግራይ ባካሄደው የአየር ድብደባ በተፈናቃዮች ላይ አድርሶታል ያለውን ጉዳት ጥቃት እንዲያጣራ

ጠየቀ። እኝህንና ሌሎች በርከት ያሉ ጥንቅሮችን ይዘን ወደ እናንተ መጥተናል። ሰላም ጤና ስጥልኝ፣ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ የሐሙስ ምሽት መጋቢት 15 2014 ዓ ም መሰናዶን እየመራው ኤደን ገረመው አብሬያችሁ የምዘልቅ ይሆናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ፕሮዲውሰራችን ደግሞ ብርሃን ብርሃን ሀይሉት ስትሆን።

የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያ ናት። በድምፅና ምስል ቅንብሩ ደግሞ ሲሳይ አሸናፊ እና ግርማ ደገፋው ከመላይ አሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። ዝግጅቶቻችንን ከሬዲዮ በቴሌቪዥን መሰናዶ ላይ ልታገኟቸው ትችላላችሁ። እናስተዋውቃችሁ ቪ አምሃሪክ ፌስቡክ ገጽ ላይ ና አምሃሪክ ቪኒስ ኮም ድረገጽ ላይ እንድትከታተሉን በአክብሮት እንጋብዛለን። አሁን ከአለም ዙሪያ የተሰባሰቡ ዜናዎችን

ሰዓቱን እናስደምጣችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ።

የኢትዮጵያ መንግስት ታህሳስ 9 2014 ዓ.ም በሰሜን ምዕራብ ትግራይ ባካሄደው የአየር ድብደባ በሺዎች የሚቆጠሩ የትግራይ ተፈናቃዮች ተጠልለው በነበሩበት ትምህርት ቤት ግቢ ላይ ጥቃት አድርሶ ቢያንስ 57 ንጹሃን ዜጎች መገደላቸውን የሰብአዊ መብት ተሟጋቹ ሂዩማን ራይትስ ዎች ዛሬ ባወጣው መግለጫ አስታውቀዋል። የመግለጫውን ዝርዝር የተከታተለችው ስመኝሽ የቆየ ተጨማሪ አላት። ሂዩማን ራይትስ ዋች ዛሬ ከናይሮቢ ቢሮ ባወጣው ሪፖርት

የኢትዮጵያ መንግስት ተዋጊ ሰው አልባ አውሮፕላን ወይም ድሮን በመጠቀም በደደቢት ከተማ በሚገኝ የትምህርት ቤት ግቢ ላይ በጣለው ሶስት ቦምቦች 57 ንጹሐን ዜጎች ሲገደሉ 42 ደግሞ መቁሰላቸውን አስታውቋል። የሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር የሆኑት ላቲሺያ ባደር በመግለጫው ላይ እንዳመለከቱት ሶስት ጊዜ የተካሄደው የድሮን ጥቃት በትምህርት ቤቱ ህንፃ ተኝተው የነበሩ ተፈናቃይ አዛውንት

ሴቶችና ህጻናትን ለሞትና ለአካል ጉዳት ዳርጓል። ከጥቅምት 2013 ዓ ም ወዲህ የኢትዮጵያ ፌዴራል መንግስት ከኤርትራና ሌሎች አጋሮቻቸው ጋር በመሆን ከህወሀት ጋር በሚያደርጉት ውጊያ የሚካሄደው የአየር ጥቃት እየጨመረ መሄዱን የጠቀሰው የሂዩማን ራይትስ ዋች መግለጫ

በደደቢት ተፈናቃዮች በተጠለሉበት አካባቢ ምንም አይነት ወታደራዊ ኢላማ የሚያሳይ ማስረጃ እንዳላገኘ ጨምሮ በመግለጽ ጥቃቱ ሆን ብሎ የተፈጸመ ነው ብሏል። ይህን ሂዩማን ራይትስ ዋች ያወጣውን ሪፖርት በተመለከተ አስተያየታቸውን የጠየቅናቸው የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ሪፖርቱን ለጊዜው እንዳላዩት ገልጸው ጠቅለል ያለ አስተያየት ሰጥተውናል። አዲስ አዲስ አይደለም በተደጋጋሚ የሚል ውስጥ ጉዳይ ስለሆነ

ችግሩ ምንድን ነው? ታጣቂዎቹ፣ ሚሊሻዎቹ በተለያየ አካባቢ ግጭት የሚፈጥሩ ሰዎች ሲቪል ስለሚለብሱ ሲቪል የለበሰውን ልክ እንደ ሲቪል አድርገው ስለሚወስዱት ነው እንጂ እነዚህ በተለያየ መልክ በተለያዩ አካባቢዎችን ለመውረር ሲንቀሳቀሱ የተገኙ ሀይሎች ናቸው። እነዚህ በፍጹም ከታርጌቶች የተፈጸመ በንጹሃን ዜጎች ላይ የደረሰ ህይወት በመንግስት በኩል የለም።

የመብት ተሟጋች ድርጅቱ ባወጣው መግለጫ የአየር ጥቃቱ የጦር ወንጀል መባል የሚችል መሆኑን ጠቅሶ የኢትዮጵያ መንግስት ገለልተኛ ምርመራ እንዲያካሄድ ጠይቋል። በሰሜን ኢትዮጵያ እየተካሄደ ባለው ግጭት በሁሉም አካላት የሚደርሰው የሰብአዊ መብት ጥሰት እየተባባሰ በመሄዱም ማንኛውም የመሳሪያ ሽያጭና ወታደራዊ ድጋፍ ላይ ማዕቀብ እንዲጣልም መግለጫው ጨምሮ አሳስቧል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ

የኢትዮጵያ አየር መንገድ ቦርድ አቶ መስፍን ጣሰው በቀለን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አድርጎ መሾሙን ዛሬ ባወጣው መግለጫ አስታወቀ። አቶ መስፍን የተሾሙት በጤንነት እክል ምክንያት ራሳቸውን በጡረታ ማግለላቸው በተገለጸው በቀድሞ የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ምትክ መሆኑን ቦርዱ አስታውቋል። አቶ መስፍን በአየር መንገድ ውስጥ የ38 ዓመታት ልምድ ያላቸው መሆኑ ተገልጿል።

በአየር መንገድ አገልግሎታቸው በአስተዳደር፣ በአውሮፕላን ጥገና፣ በምህንድስና፣ በእቃ ግዢ፣ በኢንፎርሜሽን ቴክኖሎጂ፣ በበረራ ኦፕሬሽን አቅም ግንባታና በኮርፖሬት አመራር ከፍተኛ ልምድ ያካበቱ መሆኑን መግለጫው አመልክተዋል። አቶ መስፍን ካለፈው አመት ጀምሮ እንደ ኤሮፓ አቆጣጠር ከ2010 እስከ 2021 ድረስ የአየር መንገዱ ቺፍ ኦፕሬሽን ኦፊሰር ሆነው ያገለገሉ ሲሆን የፓን አፍሪካ አየር መንገድ ብሎ ራሱን የሚጠራው የተለያዩ ምዕራብ አፍሪካ አገሮች አየር መንገድ አስኪ ዋ

ዋና ስራ አስፈጻሚ በመሆን አየር መንገዱን ለአትራፊነት ያበቃ አመራር የሰጡ መሆኑን መግለጫው አመልክቷል። አቶ መስፍን በቢዝነስ አስተዳደር የማስተርስ ዲግሪያቸውን ከእንግሊዝ እንዲሁም ከአዲስ አበባ ዩኒቨርሲቲ ኮሚኒኬሽን ኢንጂነሪንግ የማስተር ዲግሪያቸውን በኤሌክትሪካል ኢንጂነሪንግ ደግሞ የመጀመሪያ ዲግሪያቸውን ማግኘታቸውን መግለጫው ጠቅሷል።

በማዕከላዊ ሶማሊያ በባልደዌን ከተማ ትናንት በደረሱት ጥቃቶች የሞቱት ሰዎች ቁጥር ወደ ሰላሳ ማደጉን የአገሪቱ መንግስት ቴሌቪዥን አስታውቋል። በአደጋው ሰላሳ የሚደርሱ ሰዎች መቁሰላቸውም ተነግሯል። ከተገደሉት ውስጥ ለፓርላማ ምርጫ እጩ ተወዳዳሪው በአካባቢው የምረጡኝ ዘመቻ ሲያካሂዱ የቆዩት አሚና ሙሐመድ አብዲ እንደሚገኙበት ተነግረዋል።

አሚና የሞቱት የአጥፍቶ መጥፋቱን ፍንዳታ ያደረሰው ሰው እሳቸው ወደሚገኙበት ተሽከርካሪ ዘሎ በመግባት ራሱንና ተሽከርካሪውን አብሮ በማፈንዳቱ መሆኑ ተገልጿል። አሚና የሶማሊያ ፕሬዚደንት ሞሐመድ አብዱላሂ ሞሐመድ ተቃዋሚ የነበሩ ሲሆን ቀደም ሲል በተገደሉት የደህንነት ሚኒስተር ባልደረባ ሴት ሞት ምክንያት ፕሬዚደንቱን አብዝተው ይኮንኗቸው እንደነበር ተነግሯል።

በሌላም በኩል እዚያው ከተማ ውስጥ በደረሰ ሌላ ጥቃት የቀድሞ የፓርላማ አባል የሆኑት አሊ አብዴ ድሁል የተገደሉ ሲሆን የቀድሞው የትምህርት ሚኒስትር የነበሩት ዳሄር ኦስማን መቁሰላቸው ተመልክተዋል። ለሁለቱ ጥቃቶች እስካሁን ኃላፊነቱን የወሰደ የለም። ይሁን እንጂ ፍንዳታዎቹ የደረሱት በሶማሊያ መዲና መቋዲሾ በሚገኘው ኤደን አዴ ዓለም አቀፍ አውሮፕላን ማረፊያ የአልሻባብ ታጣቂዎች ጥቃት ባደረሱ ጥቂት ሰዓታት ውስጥ መሆኑን ፖሊስ በሰጠው መግለጫ አስታውቋል።

የአውሮፕላን ማረፊያው ጥቃት የተፈጸመው በሶማሊያ የአፍሪካ ሕብረት ተልእኮ አሚሶም ወታደሮች ይጠበቅ በነበረው ተቋም ሲሆን በጥቃቱ ከተገደሉት ውስጥ ሁለት የውጭ አገር ወታደራዊ አሰልጣኞችና አንድ የሶማሊያ ዜጋ እንደሚገኙበት ተገልጿል። አልሸባብ ለጥቃቱ ኃላፊነቱን እንደሚወስድ አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው።

የዩናይትድ ስቴትስ ፕሬዚደንት ጆ ባይደንን ጨምሮ የኔቶ አባል አገራት መሪዎች አንድ ወር ባስቆጠረው የሩሲያው የዩክሬን ወረራ የአጭርና የረጅም ጊዜ ምላሽ ለመስጠት በብራስልስ ተገናኝተው እየመከሩ ነው። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪም በቀጥታ ለመሪዎቹ የሚያቀርቡትን ተጨማሪ ድጋፍ እንደሚያቀርቡም ተመልክቷል። ቆንጅታዬ ዝርዝሩን ታሰማናለች።

የኔቶ አባል ሀገሮች መሪዎች ጉባኤው ከመካሄዱ አስቀድሞ ዘለንስኪ ለአባል ሀገሮቹ በእንግሊዝኛ ባስተላለፉት የቪዲዮ መልእክት ለዩክሬን ኃይሎች የጦር መሳሪያን ጨምሮ ውጤታማና ያልተገደበ ድጋፋቸውን እንዲሰጡ ጠይቀዋል። ዘሌንስኪ በመላው ዓለም የሚገኙ ሕዝቦች የሩሲያን ወረራ

ወደየ አደባባዮቻቸው ወጥተው እንዲቃወሙ ጥሪ አሰምተዋል። የዩክሬንን ምልክቶች በመያዝ ወደየ አደባባዮቻችሁ ወጥታችሁ ለነጻነትና ለህይወት ድጋፋችሁን ስጡ፣ ታዩ ተሰሙ፣ ብለዋል ዜሌንስኪ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከኔቶ ጉባኤ ሌላ ዛሬ ሐሙስ ከቡድን ሰባት መሪዎችና ከአውሮፓ ምክር ቤት ጋርም ይነጋግራሉ። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪው ጄክ

አጠቃላይ ግቡ ባለፈው ወር ውስጥ ያየነው መፍትሄና አንድነት አስፈላጊ ሆኖ እስከተገኘ ድረስ በዘላቂነት እንዲቀጥል ማድረግ ነው ብለዋል። አስከትለውም ይህም ሀገሮች ለዩክሬን የሚሰጡትን የመሳሪያ እርዳታ ጨምሮ በሩሲያ ላይ የተጣሉትን ማዕቀቦች ተግባራዊ እንዲያደርጉና በግጭቱ ተጎጂ ለሆኑት የሚሰጡትን የሰብአዊ እርዳታ ያካትታል ብለዋል።

ባይደን በሩሲያ አገዛዝ ውስጥ ያሉ ዋና ዋና የፖለቲካ ሰዎች ያገዛዙ ከበርቴዎችና ሌሎች ተቋማት ላይ ያነጣጠረ አዲስና ተጨማሪ ማዕቀብ ይፋ ያደርጋሉ ተብሎ ይጠበቃል። ብሪታንያም በተመሳሳይ ተጨማሪና አዳዲስ ማዕቀቦችን የምትጥል መሆኑን ገልጻለች። ቻይና በሩሲያ ላይ የሚጣለውን ማዕቀብና የፕሬዝደንት ባይደንን ማስጠንቀቂያ የነቀፈች ሲሆን ይህ

ሩሲያ በመውሰድ ላይ የምትገኘውን እርምጃ እንድታሻሽል አይረዳም ብላለች። የኔቶ ዋና ጸሐፊ ስቶልትንበርግ ሩሲያ በዩክሬን ላይ የኬሚካል የጦር መሳሪያ መጠቀሟን ነቅፈው የኔቶ አባል ሀገሮች ዩክሬን ራሷን ከኬሚካል ከባዮሎጂካል ከሬዲዮሎጂካል እና ከኒውክሊየር ጥቃት እንድትከላከል የመሳሪያ እርዳታ ሊሰጧት ይገባል ብለዋል።

የባይደን አስተዳደር ባለስልጣናት ቀደም ሲል በሰጡት መግለጫ ሞስኮ የኬሚካል መሳሪያዎችን ልትጠቀም ትችላለች ሲሉ ያስጠነቀቁ ሲሆን ወረራቸውን ፍትሐዊ ለማድረግ ዩክሬንያውያኑም እየተጠቀሙ ነው የሚለውን የሐሰት ውንጀላ እንዲያቆሙ ማስጠንቀቃቸው ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት በሰጡት መግለጫ የሩሲያ ኃይሎች በዩክሬን ላይ የጦር ወንጀል መፈጸማቸውን ጠቅሰው

ዩናይትድ ስቴትስ ሩሲያ ተጠያቂ እንድትሆን ትሰራለች ሲሉ አስታውቀዋል። ሩሲያ በበኩሏ የጦር ወንጀል ፈጽማለች የሚለውን ክስ በተደጋጋሚ ስታስተባብል ቆይታለች። ዩክሬንን የወረሩት የሩሲያ ጦር ኃይል አባላት የጦር ወንጀል ፈጽመዋል ስትል ዩናይትድ ስቴትስ አስታወቀች።

ድርጊቱን የፈጸሙት በተጠያቂነት መያዛቸው የማይቀር ነው ስትልም ቃል ገብታለች። ሩሲያ በዩክሬን ዋና ከተማ ኪቭ እና በሌሎች ከተሞች ሲቪሎችን ኢላማ ያደረጉ ጥቃቶችን ብትቀጥልም፣ ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣናት ሰነዶችና ምርመራዎችን ማካሄድ ያስፈልጋል በማለት ድርጊቱን የጦር ወንጀል ብለው እንዳይጠሩት ሲጠነቀቁ ቆይተዋል።

ሹመታቸው ባለፈው ሳምንት በመወሰኛው ምክር ቤት የጸደቀላቸው የዩናይትድ ስቴትስ የዓለም አቀፋዊ የወንጀል ሕግ ስርዓት ጉዳዮች አምባሳደር ቤት ቫስካክ ስራቸውን በጀመሩ በሁለተኛው ቀናቸው ጉዳዩን በጥንቃቄ በመገምገም ከድምዳሜ ላይ ተደርሷል ብለዋል። አድማጮች የዚህ ዝርዝር በምሽቱ የዜና ትንታኔ ክፍለ ጊዜ ይቀርባል።

ሰሜን ኮሪያ እንደ አውሮፓ አቆጣጠር ከ2017 ጀምሮ ክፍለ አህጉራትን ሊያቋርጥ ይችላል የተባለ የባለስቲክ ሚሳይል ሙከራ ማድረጓን የጃፓንና የደቡብ ኮሪያ መንግስታት አስታወቁ። የጃፓን መከላከያ ሚኒስቴር የሰሜን ኮሪያ ሚሳይሎች ከጃፓኑ አሞሪ 170 ኪሎ ሜትር በስተ ምዕራብ በሚገኘው ልዩ የኢኮኖሚ ዞን ለማረፍ ለሰባ ደቂቃዎች የሚጓዝ መሆኑን አስታውቋል።

እንደ ጃፓን ባለስልጣናት መግለጫ በአይነቱ አዲስ የሆነው የአይሲቢኤም ዝርያ ያለው ሚሳይሉ ሽቅብ ወደ ላይ 6000 ኪሎ ሜትር መውጣት የሚችል ሲሆን ወደ ጎን ደግሞ እስከ 1100 ኪሎ ሜትር መጓዝ የሚችል ነው ተብሏል። የደቡብ ኮሪያው የደህንነት ምክር ቤት ባለስልጣናት ባደረጉት አስቸኳይ ስብሰባ ላይ የደቡብ ኮሪያው ፕሬዚደንት ሙን ጄኢን ሰሜን ኮሪያ የረጅም ሚሳይሎችን አስመልክቶ ራሷ የገባቸውን ሕግ ጥሳለች ሲሉ ሙከራውን በጽኑ ኮንነዋል።

ይህ የአውሮፓውያኑ ዓመት ከገባ ወዲህ ሰሜን ኮሪያ እስካሁን 12 ዙር ሚሳይሎች ለሙከራ መተኮሷ ሲገለጽ ከእነዚህ ውስጥ ቢያንስ ሁለቱ ከሳተላይት ለመተኮስ የሚያስችል ሙከራ የሚገኝበት መሆኑ ተመልክተዋል። የመጀመሪያዋ ሴት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማድሊን ኦልብራይት በ84 ዓመታቸው ትናንት ረቡዕ ከዚህ ዓለም በሞት መለየታቸው ተነገረ።

የቀድሞው ፕሬዚደንት ቢል ክሊንተን እንደ አውሮፓ አቆጣጠር በ1996 በከፍተኛው የዩናይትድ ስቴትስ ዲፕሎማትነት እንዲያገለግሉ የመረጧቸው ማድሊን ኦልብራይት ክሊንተን ስልጣን ላይ ከቆዩባቸው ስምንት ዓመታት የመጨረሻዎቹን አራቱን እንደ አውሮፓ አቆጣጠር ከ1996 እስከ 2000 ድረስ በኃላፊነት አገልግለዋል። ኦልብራይት በወቅቱ በዚህ ኃላፊነታቸው በዩናይትድ ስቴትስ መንግስት ታሪክ ከፍተኛው የስልጣን ደረጃ የደረሱ ሴት ነበሩ።

ኦልብራይት በደረሰባቸው የካንሰር ህመም ሲረዱ ከቆዩ በኋላ በተወለዱ በ84 ዓመታቸው ማረፋቸውን ይፋ ያደረጉት ቤተሰቦቻቸው በትዊተር ባሰፈሩት መልእክት ኦልብራይት ባልረፉበት ወቅት በቤተሰብና ጓደኞቻቸው እንደተከበቡ ነበረ ብለዋል። ዝርዝር ዘገባው በምሽቱ የዜና ትንታኔ ክፍለ ጊዜ ይቀርባል።

የዩናይትድ ስቴትስ መድኃኒት አምራች ሞደርና ትናንት ረቡዕ ባወጣው መግለጫ የኮቪድ-19 ክትባቱ ለህጻናት ለሚድሁ ልጆችና መዋለ ህጻናት ለሚውሉ ልጆች የሚሰራ መሆኑን አስታወቀ። የሞደርና ፕሬዚደንት ስቴቨን ሆግ እንዲህ ብለዋል።

ዛሬ በሁለቱ ዙር የኮቪድ-19 ክትባት መድኃኒታችንን የምናስታውቀው ዕድሜያቸው ከስድስት ዓመት በታች በሆኑ በአምስት ሺህ ሕፃናት ላይ በተሞከረውና በሦስተኛው ዙር ከተደረገ የጥናት ውጤት በመነሳት ነው። አስደሳችሁ ዜና የጥናቱን ቀዳሚ ምዕራፍ አሟልተናል። ይህ ማለት የጸረ ኮቪድ-19 ክትባቱ ልክ በአዋቂዎች ላይ እንደሚሠራ ሁሉ ልጆችም ላይ በተመሳሳይ ይሠራል ማለት ነው ብለዋል።

ተቆጣጣሪዎቹ አካላት የሚስማሙ ከሆነ አነስተኛው መጠን የክትባት መድኃኒት በቂና ውጤታማ ነው። ይህ መሆኑ ደግሞ በቀጣዩ የበጋ ወቅት ትናንሾቹን ሕፃናት ማስከተብ ለመጀመር እድል ይሰጣል ተብሏል። ሞደርና በቀጣዩ ሳምንታት ክትባቶቹን በዩናይትድ ስቴትስና በአውሮፓ ለሚገኙ አስፈጻሚ ባለስልጣናት ለውሳኔ እንደሚያቀርብ አስታውቋል።

አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። ዝግጅቶቻችንን በሬዲዮ ሞገድ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንድትከታተሉ በአክብሮት እንጋብዛለን። እንዲሁም የሬዲዮ በቴሌቪዥን መሰናዶቻችንን በቪያ ማሐሪክ የፌስቡክ ገጽ ና አማሐሪክ ዶትቪዮ ኒውስ ድረ ገጽ ላይ እንድትከታተሉ እንጋብዛለን። ዝግጅታችን እስከ ምሽቱ አራት ሰዓት ድረስ የሚዘልቅ ይሆናል። አሁን ለዕለቱ አብይ ወዳደረግነው ዘገባ እንሻገር።

የኢትዮጵያ መንግስት ለሰብአዊ ድጋፍ አቅርቦት ሲባል ግጭት ለማቆም መወሰኑን አስታወቀ። የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ አስቸኳይ የሰብአዊ አቅርቦት ወደ ትግራይ ክልል በበቂ ሁኔታ መድረስ የሚችሉበትን ሁኔታዎችን ለማሳካት መንግስት የተቻለውን ሁሉ ጥረቶች ለማድረግ

ቁርጠኛ ነው ብሏል። ለሰብአዊነት ሲባል የተላለፈው ግጭትን የማቆም ውሳኔ ይህ መግለጫ ከወጣበት ሰዓት ጀምሮም ተፈጻሚ ይሆናል ብሏል። የኮሚኒኬሽን አገልግሎት ሚኒስተሩ ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት ማብራሪያ ውሳኔው የተላለፈው ለሰብአዊ በረራዎች ደህንነትና የህወሀት ታጣቂዎች በስጋት እርዳታ የሚተላለፍበትን መንገድ እንዳይዘጉ ለማድረግ ነው ሲሉ

ተናግረዋል። በዚህ ጉዳይ ላይ እስካሁን ድረስ በህወሀት በኩል በይፋ የተባለ ነገር የለም። ዘገባው ይቀጥላል።

የመንግስት ኮሚኒኬሽን አገልግሎት ዛሬ መጋቢት 15 ከሰዓት በኋላ ባወጣው መግለጫ በአሁን ወቅት በሺዎች የሚቆጠሩ የትግራይ ክልል ነዋሪዎች የሰብአዊ እርዳታን ፍለጋ ወደ አጎራባች ክልሎች እየተጓዙ መሆኑን ጠቅሶ ለሰብአዊነት ሲባል የኢትዮጵያ መንግስት ግጭት ለማቆም መወሰኑን አስታውቋል በከፍተኛ ችግር ውስጥ የሚገኙ ያላቸውን ዜጎች ህይወት ለመታደግ ና የዜጎችን እንግልት ለመቀነስ ይቻል ዘንድ ከተለመደው የተለዩ እርምጃዎችን መውሰድ አስፈላጊ ሆነው መገኘቱን የጠቀሰው መግለጫው መንግስት ይህ ውስ

ውሳኔ ከወጣበት ሰዓት ጀምሮ ተግባራዊ የሚደረግ ለሰብአዊነት ሲባል ግጭት የማቆም ውሳኔ አስተላልፏል ሲል አክሏል። ከዚህ ቀደም በአማራና አፋር ክልሎች በህወሓት ታጣቂዎች የተያዙ አካባቢዎችን ለማስለቀቅ መንግስት የመጀመሪያው ምዕራፍ ያለው ተልዕኮ መጠናቀቁን በማስመልከት ባወጣው መግለጫ የመከላከያ ሰራዊትም ባለበት እንዲቆይ መወሰኑን መግለጹ ይታወሳል። ለሰብአዊነት ሲባል ግጭት ማቆሙን በተመለከተ መንግስት ዛሬ ያወጣው መግለጫ ታዲያ ሰራዊቱ ባለበት እንዲጸና ከተላ

ባለፈው የቀድሞ ውሳኔ በምን ይለያል? በሚል አነሳንላቸው ጥያቄ የኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ተከታዩን ምላሽ ሰጥተዋል።

አካባቢ አልገባም አለ እንጂ የተለያዩ ትንኮሳዎች ካሉ አጸፋ አልመልስም አላለም። የተለያዩ አካባቢዎች ላይ አደጋዎች ሊኖሩ ይችላሉ ብሎ በሰጋ በየትኛውም ጊዜ እርምጃ ከመውሰድ የሚያግድ ነገር አልነበረም። የመጀመሪያው፣ የአሁኑ ምንድን ነው? ለበረራዎቹም ደህንነት ሲባል ሚሊሻውም፣ የህዋት ሚሊሻውም በተለያየ መልክ ስጋት ውስጥ ገብቶ መንገዱን እንዳይዘጋው የትኛውንም አይነት ግጭት ከማድረግ እቆጠባለሁ ነው።

ምናልባት ይሄ እዚህ ውሳኔ ላይ ሲደረስ ከህወሀት ወገን ጋር የተደረገ ንግግር ለ በእነሱ ወገን ያለው ፍላጎት ይታወቃል። ይሄ የኢትዮጵያ መንግስት የተናጠል ውሳኔ ነው። የኢትዮጵያ መንግስት ዜጎቹን መጠበቅ ስላለበት፣ በዜጎች ላይ የሚደርሱ ጉዳቶችን መቀነስ ስለሚገባው፣ ቀደም ብሎም በራሱ ተነሳሽነት ነው ሲያደርግ የነበረው። አሁንም በራሱ ተነሳሽነት እያደረገ ነው። መንግስት ካሳለፈው ውሳኔ ጋር ተያይዞ የእርዳታ አቅርቦቱን ለማሻሻል የሚወሰድ ተጨማሪ እርምጃ ይኖር እንደሆን ለቀረበላቸው ጥያቄ ደግሞ የሚኒስትሩ ምላሽ ይህ ነው።

በአየር ላይ የሚደረገውንም በየብስ የሚደረገውን የእርዳታ እንቅስቃሴ የኢትዮጵያ መንግስት ሲገፋ ቆይቷል። በአየር የነበረው በሳምንት እስከ ሶስት ጊዜ ይካሄድ ነበር። ይሄ አሁን መጠኑን የመጨመር ነው አንዱ። እንደገና ከእርዳታ ሰጪ ድርጅቶች የገንዘብ ፍሰቶችም ጋር የተያዙ የታገዱ ነበሩ። እነሱን በተወሰነ ደረጃ የመጨመር እንቅስቃሴ ነው። ገደቦች ነበሩት፣ የተወሰኑ ገደቦች የገደቦቹን የማሻሻል ስራ ነው።

የሰብአዊ እርዳታ ለሚያስፈልጋቸው ዜጎች የሰብአዊ ድጋፍ አቅርቦቱ በአግባቡ መድረስ እንዲችል ከሚመለከታቸው አካላት ጋር ተባብሮ ለመስራት ቁርጠኛ መሆኑን የገለጸው መንግስት ከህወሀት በኩልም ለዚሁ ተግባር ቁርጠኝነት ሊኖር እንደሚገባ አሳስቧል። ይህን በተመለከተ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ተከታዩን አስተያየት ሰጥተዋል። በጉልበት የያዟቸውም ቦታዎች በወረራ መልክ የያዙ ኃይሎች እንዲለቁ

የአባላ ሩድ ዋና የአባላ ኮሪደርን መስመር እንዲከፍቱ ነው መንግስት። ይህንንም ነው ጥያቄ ያቀረበው። ካለቀቁስ፣ እንዲያውም ከያዙት ቦታ ባይወጡስ? እሱም በሂደት ብናይ ነው የሚሻለው። ከአሁኑ መገመት ተገቢ አይሆንም።

ይህ ለሰብአዊነት ግጭት የማቆም ውሳኔ በሰሜን ኢትዮጵያ ያለውን የሰብአዊ ሁኔታ በእጅጉ ሊያሻሽል እንደሚችል ያለውን እምነት የገለጸው የኢትዮጵያ መንግስት ውሳኔው በቀጣይነት ያለ ተጨማሪ ደም መፋሰስ ለግጭቱ መፍትሄ ሊያመጣ እንደሚችልም ያለውን ተስፋ በመግለጫው አስታውቋል። ይህ ምን ማለት ነው?

ዶክተር ለገሰ ቱሉ ምንድን ነው? የህብረተሰቡ በጣም በተለያየ ችግር ውስጥ ነው ያለው። ስለዚህ ከዚህም የተነሳ ወደ አማራ ክልል በተለያዩ አቅጣጫዎች እየፈለሰ ነው ህዝቡ። ወደ ኤርትራም የመፍለስ እንቅስቃሴ አለ። በዚህ ደግሞ አማጺው ኃይል ወደ ተለያዩ ቦታዎች የሚንቀሳቀሰው ህብረተሰብ ጋር ጭምር ግጭት እየፈጠረ ነው። ይሄ ግጭት ሌላ አይነት መልክ እንዳይኖረው ደግሞ

እና ተጨማሪ አይነት የደም መፋሰስ እንቅስቃሴ ውስጥ እንዳይገባ

ይህንንም ለመከላከል ሲባል ነው። በከፍተኛ ችግር ውስጥ የሚገኙ ያላቸውን ዜጎች ችግር በአፋጣኝ መፍታት መንግሥት ከምንም ነገር በላይ ቅድሚያ የሚሰጠው መሆኑን የጠቀሰው የዛሬው መግለጫ አስቸኳይ የሰብአዊ አቅርቦቶች ወደ ትግራይ ክልል እንዲደርሱ የተቻለውን ሁሉ ጥረት ለማድረግ ቁርጠኛ መሆኑንም ገልጿል። መንግሥት ለሰብአዊነት በሚል ያሳለፈው ግጭት የማቆም ውሳኔ ለምን ያክል ጊዜ እንደሚቆይ የተገለጸ ነገር የለም። ይህ ዘገባ እስከተጠናቀረበት ሰዓት ድረስ በኢትዮጵያ መንግሥት በኩል የወጣውን መግለጫ በተመለከተ

ከህወሀት ወገን በይፋ የተባለ ነገር የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

በሌላ በኩል በትግራይ ክልል የውጭ ግንኙነት የሚባል ቢሮ አስተባባሪ መሆናቸውን የሚናገሩትና በካናዳ የሚገኙት የቀድሞ የኢትዮጵያ ዲፕሎማት አቶ ዮሐንስ አብርሃ በትላንትናው ዕለት ከአሜሪካ ድምጽ ጋር በነበራቸው ቆይታ የሰብአዊ እርዳታን ተደራሽ ለማድረግ የተኩስ አቁም ስምምነትን በተመለከተ ንግግሮች ቢኖሩም እስካሁን ድረስ ግን በተጨባጭ የተወሰነ ነገር አለመኖሩም መናገራቸው ይታወሳል። በነገው ምሽት በዚህ ዙሪያ ጠቅለል ያለ ዘገባ ይዘን የምንመለስ ይሆናል።

የምትከታተሉት ዋሽንግተን ዲሲ ከሚገኘው ስቱዲያችን የሚተላለፍላችሁን የሐሙስ ምሽት መጋቢት 15 2014 ዓም ምሽት መሰናዷችንን ነው። ከእኛ ጋር ስለሆናችሁ እናመሰግናለን። የዕለቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል።

የኢትዮጵያ ሰብአዊ መብት ኮሚሽን በከረዩ ሚችሌ ገዳ የጅላ አባላት ግድያን በተመለከተ በአባ ገዳዎች የተጀመረው ሽምግልናና የእርቅ ሂደት የወንጀል ተጠያቂነትን መተካት ወይም ማስተጓገል የለበትም ሲል አሳሰበ። ጉዳዩንም በቅርበት እየተከታተሉ መሆኑን የሚናገሩት የኦሮሞ አባ ገዳዎች ሕብረት ጸሐፊና የቱሉማ አባ ገዳ ጎበና ሆላ እርቀ ሰላም በገዳ ስርዓት መንገድ እንዲወርድ እየተሰራ ነው ሲሉ

ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው የኢሰመኮ አካባቢያዊ ዳይሬክተርት የክትትልና ምርመራ ስራ ኃላፊ አቶ ኢማድ አብዱልፈታና አባ ጎበና ሆላን አነጋግራ ተከታዩን መሰናዶ አጠናቅራለች።

የኢትዮጵያ ሰብአዊ መብቶች ኮሚሽን የከረዩ የምችሌ ገዳ የጅላ አባ ገዳዎች ግድያ ላይ ያደረገውን የምርመራ ሪፖርት ጥር 25 ቀን 2014 ዓ ም ይፋ ባደረገበት ወቅት የኦሮሚያ ክልላዊ መንግስት በጅላ አባላቱ ላይ ግድያ የፈጸሙና ያስፈጸሙ አባላት ተገቢ የሆነ የወንጀል ምርመራ ተደርጎ ተጠያቂነት እንዲረጋገጥና ለተጎጂ ቤተሰቦች ተገቢ የሆነ ካሳ እንዲከፈላቸው ምክረ ሀሳብ አቅርቦ የነበረ ሲሆን አሁን በሽምግልናና በእርቅ የተጀመረው ሂደት

ወንጀል ተጠያቂነትን እንዳስተጓጉል ስል ትናንትና ባወጣው መግለጫ አስታውቋል። በወቅቱ ኮሚሽኑ ያቀረበውን የምርመራ ጥሪ ተከትሎ የኦሮሚያ ክልላዊ መንግስት ፖሊስ ኮሚሽን ጉዳዩን በመመርመር ተጠያቂነትን ለማረጋገጥ የሚሰራ መሆኑን ጥር 25 ቀን 2014 ዓ.ም በሰጠው ጋዜጣዊ መግለጫ ማሳወቁን የጠቀሰው የኮሚሽኑ መግለጫ ይህንኑን ተከትሎ የተሰሩ ስራዎች ያሉበትን ደረጃ ለመገምገም ከየካቲት 28 እስከ መጋቢት 3 ቀን

አራት ዓመተ ምረት ክትትል ማድረጉን አስታውቋል። በክትትሉ የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቤ ቢሮ፣ የኦሮሚያ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን፣ የምስራቅ ሸዋ ዞን ፖሊስ መምሪያ፣ ግድያውን ለመመርመር የተዋቀረውን የምርመራ ቡድን እንዲሁም የከረዩ ማህበረሰብ የሀገር ሽማግሌዎችን ባነጋገረበት ወቅት መርማሪ ቡድን ተቋቁሞ ስራ የጀመረ መሆኑን እንዳረጋገጠ የኮሚሽኑ መግለጫ ይዘረዝራል።

በሂደቱም የተወሰኑ ተጠርጣሪዎች በቁጥጥር ስር መዋላቸውን የገለጸው የኮሚሽኑ ሪፖርት በአንድ በኩል በአካባቢው ማህበረሰብ በግድያው ላይ ተሳትፎ ያላቸው መሆኑን የተጠቆሙ አሊያም በድርጊቱ ዋነኛ ፈጻሚ ናቸው ተብሎ የተጠረጠሩ ሰዎች ገና በቁጥጥር ስር ያልዋሉ ወይም ምርመራ እየተደረገባቸው አለመሆኑን ጠቅሷል።

በተለይ የመንግስት የስራ ኃላፊነት ቦታዎች ላይ የሚገኙ ሰዎችም ተጠርጣሪዎች መሆናቸውን የጠቆመው የኮሚሽኑ መግለጫ ይህ ሁኔታ የምርመራ ሂደቱን ማደናቀፍና

በእስር ላይ ያሉትን ቢሆን እስካሁን ፍርድ ቤት አለመቅረባቸውን ኮሚሽኑ በመግለጫው አስፍረዋል። በክልሉ መንግስትና የከረዩ ማህበረሰብ የሀገር ሽማግሌዎች መካከል ሽምግልና እየተካሄደ መሆኑን የገለጹት የኮሚሽኑ የአካባቢያዊ ዳይሬክተሬት የክትትልና ምርመራ ስራ ክፍል ኃላፊ አቶ ኢማድ አብዱልፈታ ለአሜሪካ ድምፅ የተቋማቸውን

አቋም ገልጸዋል። እንግዲህ እኛ ከህብረተሰቡና ከተለያዩ አካላት የተረዳነው ምንድነው፣ ምንም እንኳን የእርቅ ሂደቱ እየሄደ ያለ ቢሆንም የህግ የበላይነትን ለተፈጸመው ወንጀል ተጠያቂነትን የማረጋገጡ ስራ መሄድ ባለበት ደረጃ እየሄደ አይደለም የሚል ሰፊ ስጋት አለ። የወንጀል ተጠያቂነትን የማረጋገጥ ስራው ቅድሚያ ሊሰጠው እና በከፍተኛ ትኩረት ሊሰራ የሚገባ ስራ ነው ብለን

ተጠያቂነትና የህግ የበላይነት ለማረጋገጥ የሚወሰዱ የህግ የወንጀል ምርመራ እርምጃዎችን በአካባቢዎች ባህልና ልማድ መሰረት በሚደረጉ የእርቅ ሂደቶች መደገፍ በአንዳንድ ሁኔታዎች የተለመደ ሂደት መሆኑን ኃላፊው ገልጸዋል።

የዚህ አይነቱ አሰራር በተጎጂዎች፣ በተጎጂ ቤተሰቦችና በአካባቢው ማህበረሰብ ሙሉ ፍቃድና ተሳትፎ ሊሆን ይገባል ሲልም የኢትዮጵያ ሰብአዊ መብቶች ኮሚሽን ማሳሰቡን አቶ ኢማድ ገልጸዋል። ጉዳዩን በቅርበት እየተከታተሉ እንዳሉ የገለጹት የኦሮሞ አባገዳዎች ህብረት ጸሐፊና የቱለማ አባገዳ ጎበነ ሆላ በበኩላቸው የእርቅ ሂደቱን ገልጸዋል ገዳ

አባገዳዎችን በአንድ ቦታ ይዞ ርሸነው መንግሥት መሆኑ ታውቋል። መንግሥትም አምኗል። ከዛም በኋላ የከረዩ ማኅበረሰብ በመደበኛ ሕግ ወይም በገዳ ስርዓት ይታይ ተብሎ ተጠይቆ በገዳ ሥርዓት ይታይልኝ የሚል መልስ ሰጠ። በገዳ ስርዓት ይታየኝል ብሎ ካለ በኋላ

በማን እንደምታይለት ተጠይቆ ከስምንቱ አርዳጅላዎች የተወጣጡ አባገዳዎች፣ የአገር ሽማግሌዎችና የኦሮሞ አባገዳዎች ህብረት በአንድ ላይ ሆኖ ጉዳዩን እንዲመለከቱ አቅጣጫ ተቀመጠ። ከዛ በኋላ ከሁሉም የተወከሉ አካላት ከከረዩ ማህበረሰብ ጋር መከሩ። ከረዩም መንግስት ግድያውን ፈጽሞ የሟቾችንም ሬሳ እንዳናይ

ከልክሎን አሰቃቂ ድርጊት ፈጽሞብናልና፣ ሲሉ አቤቱታ አቀረቡ። እኛም መንግስትን መልሰን ጠየቅን። የተባለውን ነገር ነው የታሰሩት እንዲፈቱ፣ ግድያውን የፈጸሙ በሕግ እንዲጠየቁ፣ የተወረሱ መሣሪያዎችና ንብረቶች ለሕዝቡ እንዲመለሱና ለተጎጂ ቤተሰቦች ካሳ እንዲከፈል ስንል ለመንግስት መልእክት ነገርን። የኢትዮጵያ ሰብአዊ መብቶች ኮሚሽን በእርቅ ሂደቱ ላይ

ከአካባቢው ማህበረሰብ የህግ ተጠያቂነትን ለመተካት አሊያም ለማስቀረት የምደረግ መሆኑን የሚያመላክት ቅሬታ ካለ ከጥቅሙ ይልቅ አሉንታዊ ተጽዕኖ ሊያመዝን ስለሚችል ከፍተኛ ጥንቃቄ ይሻል ስል አሳስበዋል። አባ ገዳ ጎበና ሆላ አሁን የተደረሰበትን የእርቅ ደረጃ ገልጸዋል፣ ይቀራል ያሉትንም ጉዳይ አብራርተዋል። መንግስትም ለጠየቅ ነው መልስ ሰጠን። የታሰሩትን ፈታቸው፣ የተወረሱትን መሳሪያዎችና ንብረቶች መለሰላቸው።

በግድያ እጃቸው አለበት የተባሉና በቅጥታም ሆነ በተዘዋዋሪ የተሳተፉ ዘጠኝ ግለሰቦች ታስረው በምስራቅ ሸዋ ዞን ፖሊስ መምሪያ ጉዳያቸው በህግ እየታየ መሆኑ መንግስት ነገረን እኛም ሄደን የታሰሩ ሰዎችን አይተን አረጋግጠናል ከዛም ለአራተኛ ጊዜ ከከረዩ ማህበረሰብ ጋር ተወያየን እናም ከረዩ መንግስት በገዳ ስርዓት አካዋን ጉማ ለተጎዱ ቤተሰቦች ይከፍል ሲል ጠይቆ አሁንም ጉማው የሚወጣበት አካሄድ ላይ ደርሰናል

ነገር ግን ጉማ ከተከፈለ በኋላ ግድያው የፈጸሙት ግለሰቦች በሕግ ይጠየቁ የሚለው የሚወስነው የከረዩ ማኅበረሰቦችና ተጎጂ ቤተሰቦች ናቸው። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ የከረዩ አባገዳዎች ግድያን በተመለከተ ሰሞኑን በጨፍ የኦሮሚያ ጉባኤ ላይ ከምክር ቤቱ አባላት ለቀረበላቸው ጥያቄ መልስ ሰጥተዋል። አጀቻ ጉጉዳ ለመቱራወተ

ሁለት ከባድ ግድያዎች ናቸው የተፈጸሙት። የትግራይ ኃይሎች ወደ አዲስ አበባ እየተጠጉ ሲመጡ በህዝባችን ዘንድ ጠባሳ ጥለው ለማለፍ ስራዎች ታስበው በመጀመሪያው ቀን የፖሊስ አመራሮችን ጨምሮ ከአርባ ሰዎች በላይ ናቸው የተመቱት እዚያው ቦታ በምስራቅ ሸዋ ዞን ውስጥ። በነጋታው ደግሞ በአባ ገዳዎች ላይ እያሰቃቂ ድርጊት ተፈጸመባቸው። መንግስት ይህን ጉዳይ በሚገባ መርምሯል። በሁለቱ ወንጀል ውስጥ የተሳተፉትን አካላት እያደነ ወደ ህግ እያቀረበም ነው

በዚህ ዙሪያም ከከረዩ ማህበረሰባችን ጋር ውይይት ተካሂዷል። የህግ ጉዳዮች ህግን ተከትሎ እንዲሄዱ ከሁሉም በላይ ደግሞ ይህ ድርጊት የገዳ ስርዓቱ ላይ የተቃጣ ድርጊት ስለሆነ አባገዳዎች በባህሉ መሰረት እርቅ እንዲከናወን እየተደረገ ነው። የክልሉ መንግስት የእርቅ እንዲሁም የህግ የበላይነትን መንገድ እየተከተለ መሆኑን እገልጻለሁ። የኢትዮጵያ ሰብዓዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የተጎዱትን መካስ እርቅ

እርቅና ሰላም፣ ፍትህና ተጠያቂነት በአንድነት ልተገበሩ የሚችሉና የሚገቡ በመሆናቸው የመንግስት ኃላፊዎችና ና ጉዳዩ የሚመለከታቸው ሁሉ ለዚህ አይነት የተሟላ እርቅ፣ ሰላምና ፍትህ በቁርጠኝነት ሊሰሩ ይገባል በማለት አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።

ዘገባዎቻችን እስከ ምሽቱ አራት ሰዓት ድረስ የሚቀጥሉ ይሆናል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። የአሜሪካ ኮንግረስ እየተመከረበት የሚገኘው ኤችአር 6600 የተሰኘው ረቂቅ ህግ ኢትዮጵያንና ኢትዮጵያውያንን የሚጎዳ እንዲሁም ደግሞ የሀገሪቱን ሉዓላዊነት የሚሸረሽር በመሆኑ ኢትዮጵያና ትውልደ ኢትዮጵያውያን እንዲቃወሙት የውጭ ጉዳይ ሚኒስቴር ጥሪ አደረገ። በሌላ በኩል ደግሞ በሰው ሰራሽና በተፈጥሮ አደጋ ምክንያት ከ23 ሚሊዮን በላይ ኢትዮጵያ

እርዳታ ጠባቂ መሆናቸውም ታወቀ። መለስካቸው አመሃ ዝርዝሩን ያሰማናል። በዩኤስ አሜሪካ የህግ መወሰኛ ምክር ቤትና በተወካዮች ምክር ቤት እየተመከረባቸው የሚገኙት እንደ ቅደም ተከተላቸው ኤስ 3199 ና ኤች አር 6600 የተሰኙት የህግ ረቂቆች በኢትዮጵያውያንና በሀገሪቱ ላይ ከፍ ያለ ጉዳት ሊያስከትሉ የሚችሉ መሆናቸው ታውቆ በዓለም ሁሉ የሚገኙ ኢትዮጵያውያን በተለይም

በዩኤስ አሜሪካ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በብርቱ እንዲቃወሙት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መልእክት ማስተላለፋቸውን የሚኒስቴሩ ቃል አቀባይ ተናገሩ። ቃል አቀባዩ አምባሳደር ዲና ሙፍቲ በሕግ መወሰኛ ምክር ቤት ሴኔት እየታየ የሚገኘው ኤስ 3199ና በተወካዮቹ ምክር ቤት እየተመከረበት የሚገኘው ኤችአር 6600

ይዘታቸው ምን እንደሆነ የውጭ ጉዳይ ሚኒስትሩ ማብራራታቸውን አውስተዋል። ይሄ ውሳኔ ከተላለፈ ሁለቱም ቢሎች ማለት ነው፣ ተመሳሳይ ናቸው ከሞላ ጎደል፣ ዜጎችንና ኢትዮጵያውያንና ኢትዮጵያን እንደሚጎዳ በጥቅሉ ሉዓላዊነትን በማስጠበቅ ረገድ እስካሁን በሀገራችን የተገኙትን ድሎች ወይም ውጤቶች የሚሸረሽር ውሳኔ እንደሚሆን፣ የሀገሪቷን የኢኮኖሚ የፖለቲካና የደህንነት ጥገኛ የሚያደርግ ቢል እንደሆነ

ዲያስፖራ ኢትዮጵያውያንና ትውልደ ኢትዮጵያውያን እና ወዳጆቻችን በውጭ ያሉት በሙሉ ከቅርብ ጊዜ ወዲህ በኢትዮጵያ ላይ የነበረውን ጫና ኖሞር ብሎ በታገሉት ልክ፣ ይሄም የዛው የጫናው ኤክስቴንሽን በመሆኑ ይህንን ቢል እንዳልፍ እንዲታገሉት እና ለዚህ አስፈላጊውን ድጋፍና አደረጃጀት ስልት እንዲቀይሱ ነው መልእክት የተላለፈላቸው።

ምክትል ጠቅላይ ሚኒስትሩ ኢትዮጵያ ያጋጠሟትን ችግሮች በራሷ ለመፍታት እያደረገቻቸው ያሉ ጥረቶችንም በሰፊው ዘርዝረው በውጭ ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን እንዳስረዱም አምባሳደር ዲና ሙፍቲ አስታውሰዋል። አምባሳደር ዲና አክለውም ከዚሁ ጉዳይ ጋር በተያያዘ ከትናንት ወዲያ ከአዲሱ በአፍሪካ ቀንድ የዩናይትድ ስቴትስ ኦፍ አሜሪካ ልዩ መልክተኛ ከዴቪድ ሳተርፊልድ

ዛሬ ደግሞ ከሀገሪቱ የውጭ ጉዳይ ሚኒስትር ምክትል ሚኒስትር ጆን ባስ ጋር ያደረጉትን ንግግር ይዘት ምን እንደነበር አስታውሰዋል። የአሜሪካ ልዩ ልኡክ ፌልትማንን የተኩት ሰሞኑን እዚሁ ሀገራችን ነበሩ። ከትላንት ወዲያ እንዲሁ እዚሁ አግኝተ ናቸው። በዚህ ጉዳይ ላይ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጋር ተወያይተዋል። በሌሎችም የጋራ ጉዳዮች ላይ ውይይት አካሂዷል። በእውነቱ ይሄ ጉዳይ በአሜሪካን አድሚኒስትሬሽን በኩል በአሁኑ ሰዓት

የሚፈለግ እንዳልሆነ ለመገንዘብ ችለናል። አድሚኒስትሬሽኑ ገንቢ በሆነ መልክ ከኢትዮጵያ መንግስት ጋር ሪኢንጌጅ ለማድረግ ጥረት እያደረገ ነው ያለው። ይሄ ጥረት ገንቢ ነው። ዛሬም አሁን እዚህ እናንተ ጋር ከመምጣቱ በፊት የአሜሪካ የውጭ ጉዳይ ሚኒስተር አንደር ሴክሬታሪ ነበር ያገኘናቸውና ፖዚቲቭሊ ኢንጌጅ ለማድረግ በአሜሪካን በኩል ፍላጎት አለ። በአሜሪካ ኮንግሬስ እየታዩ ባሉት ሁለት ረቂቅ ህጎች ላይ በኢትዮጵያ መንግስትም ሆነ በአያሌ ኢትዮጵያውያን

ተቃውሞ የተነሳባቸው ቢሆንም ድጋፍ የሚሰጡ ኢትዮጵያውያን እንዳሉም እየተደመጡ ይገኛሉ። አምባሳደር ዲና ሙፍቲ በዛሬው ጋዜጣዊ መግለጫቸው ካተኮሩባቸው ጉዳዮች መካከል አንዱ አሁን በኢትዮጵያ በሰው ሠራሽና በተፈጥሮ አደጋዎች ምክንያት የደረሰውን ጉዳት ለመቋቋም በሚደረገው ጥረት ኦክስፋም ኢንተርናሽናል ከተሰኘው ዓለም አቀፍ ግብረሰናይ ድርጅት አመራር አባላት ጋር ባደረጉት ውይይት ላይ ነበረ።

የድርጅቱ ዋና ዲሬክተር ጋብርኤላ ቢውከርን ጨምሮ ከሌሎች ሶስት የድርጅቱ ባለሥልጣናት ጋር የተካሄደውን ንግግርም አምባሳደር ዲና ሙፍቲ በአጭሩ ገልጸውታል። ከድርቅ ጋር በተያዘ ሁኔታ ከኮቪድ አስራ ዘጠኝ ጋር በተያዘ ሁኔታ የተፈጥሮ አደጋ ስላስከታቸው ችግሮች እንደዚሁ ዝርዝር ማብራሪያ ተሰጥቷቸዋል። በተለይ ድርቅን በተመለከተ በደቡብ ኢትዮጵያ በኦሞ፣ በቦረና፣ በምስራቅ ኢትዮጵያም እንደዚሁ ከፍተኛ ድርቅ እንዳለ

አሁን በጥቅሉ በሰው ሰራሽም በተፈጥሮ አደጋም ወደ 23 ሚሊዮን የሚገመት ሕዝብ እርዳታ ጠባቂ የሆነበት ሁኔታ እንዳለ ነው ያስረዷቸው። ስለዚህ የኮስፋም ሮል ሚና ከፍተኛ እንደሆነ ነው መንግስት ሰብአዊ መብትን ለማድረስ ለእነዚህ አካባቢዎች የሚያደርጋቸውን ጥረቶች እንደዚሁ ሁላቸዋል ማለት ነው ለእኚሁ

ለእነዚህ ለኦክስፋም ባለስልጣናት እነዚህ የኦክስፋም ባለሥልጣናትም ኦክስፋም በኢትዮጵያ ውስጥ በተፈጥሮም ሆነ በሰው ሰራሽ የደረሱትን አደጋዎችን ለመታደግ አስፈላጊን ጥረት እንደሚያደርጉ ነው። አምባሳደር ዲና ከጋዜጠኞች ለተነሱ ጥያቄዎችም ምላሽ ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

በሌላ በኩል በጉዳዩ ላይ በትላንትና ዕለት ምሽት ከአሜሪካ ድምጽ ጋር ቆይታ ያደረጉት በደቡብ ካሮላይና የሕክምና ዩኒቨርሲቲ መምህርና ጸጥታና ፍትህ ለትግራይ በተሰኘው ተቋም ምክትል ፕሬዚዳንት የሆኑት ዶክተር ሙልጌታ ገብረ እግዚአብሔር በዩናይትድ ስቴትስ የሕግ አውጭና መወሰኛ ምክር ቤቶች የቀርቡ ያሉት እንደ ኤችአር 6600 እና

31999 ያሉ ተመሳሳይ ረቂቅ ህጎች ኢትዮጵያን ሊቀጡ የወጡ ሳይሆኑ ኢትዮጵያን ሊያግዙ እንዲሁም ሀገሪቱ ወደ ሰላምና ዴሞክራሲ እንድትሄድ የሚገፋፉ መሆናቸውን በመግለጽ ረቂቅ ህጎቹ ጠቃሚ መሆናቸውን መናገራቸው ይታወሳል። ዶክተር ሙልጌታ ጨምረው ረቂቅ ህጎቹ በኢትዮጵያ የተለያዩ አካባቢዎች ያሉትን ግጭቶች ለማስቆም ለሰብአዊ መብት ጥሰቶች ተጠያቂ የሆኑ አካላትም ወደ ፍትህ እንዲቀርቡ ግፊት ለማ

ለማድረግ ይረዳሉ ሲሉ ሀሳባቸውን ሰጥተዋል። በመጪው የዝናብ ወቅት የሚጠበቀውን መጠን ዝናብ የማይዘንብ ከሆነ የገዘፈ ሰብዓዊ ቀውስ ሊፈጠር ይችላል ሲሉ የምስራቅ አፍሪካ ውስጥ የሚሰሩ የረዴት ተቋማት አስጠነቀቁ። በኢትዮጵያ

ኬንያ፣ ሶማሊያና በደቡብ ሱዳን በቀጠለው ድርቅ የተነሳ ከ44 ሚሊዮን በላይ የሚበልጡ ሰዎች አስቸኳይ የምግብ እርዳታ የሚያስፈልጋቸው መሆኑንም የረድኤት ድርጅቶቹ ተናግረዋል። መሀመድ ዩሱፍ ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርብልናለች።

በድርቁ የተጎዱ ብዙ ሚሊዮን ሰዎች ምግብና ውሃ ፍለጋ ቀያቸውን ጥለው እየተሰደዱ ሲሆን የኦክስፋም የምስራቅ አፍሪካና የማዕከላዊ አፍሪካ ዋና አስተባባሪ የሆኑት ፍራንቼስኮ ሪጋሞቲ አንዳች መላ ካልተፈለገለት በስተቀር ችግሩ በመጪዎቹ ሳምንታት ውስጥ ይበልጡን እየከፋ እንደሚሄድ አመልክተዋል።

የመጋቢትና የሚያዝያ ወር ዝናብ በአማካይ ከሚጠበቀው መጠን ካነሰ ቀውሱ እስከሚመጣው ሰኔ ወር ከዚያም አልፎ ሊቀጥል ይችላል። በኬንያ በሶማሊያና በኢትዮጵያ ብቻ ቁጥሩ ከ15 እስከ 20 ሚሊዮን የሚደርስ ሕዝብ የምግብ ዋስትና ችግር ይዞታ ደረጃ 3፣ ማለትም ቀውስ ሁኔታ ወይም ከዚያ ገፋ ባለ ደረጃ የሚጎዱበት ተጨባጭ አጋጣሚ አለ። እንዳለመታደል ሆኖ በደቡብ ሱዳን ውስጥ ደግሞ ከግንቦት እስከ ሐምሌ በሚኖረው ጊዜ 8.3 ሚሊየን

እዚያ ደረጃ ላይ እንደሚደርስ ኤክስፐርቶች ከወዲሁ አሳውቀውናል። ኢትዮጵያ፣ ሶማሊያና ኬንያ ውስጥ ቢያንስ 13 ሚሊዮን ሰዎች ለከብቶቻቸው ውሃና ግጦሽ ፍለጋ ከቀያቸው ተፈናቅለዋል። ኬንያ ውስጥ የምግብ ምርቱ በሰባ ከመቶ ቀንሷል። የኦክስ ፋም ኢንተርናሽናል ኃላፊዋ ጋብርኤል አቡሼር።

የድርቁን ሁኔታና በህዝቡ ላይ እያደረሰ ያለውን ጉዳት ለመገምገም በሶማሊያ የተለያዩ አካባቢዎችን ጎብኝተዋል። ማህበረሰቦች የአየር ሁኔታውን መቀያየር ለመላመድ እንዳልቻሉ አስተውያለሁ ብለዋል። በርካታ ምዕት ዓመታት አርብቶ አደሮች በጣም መጥፎ የሆኑ የአየር ሁኔታዎች ሲከሰቱ

በሚያስገርም ሁኔታ ለውጡን እየተላመዱትና እየተቋቋሙት ይኖሩ ነበር። አሁን ግን ድርቁ በመራዘሙና ብዙ ሀገሮች በመጎዳታቸው እነዚያን የተለመዱትን መቋቋሚያ መንገዶች እንዳይሰሩ አድርገዋቸዋል። እንደ እውነቱ ከሆነም

አካባቢው የአየር ንብረት ቀውስ ላይ ነው። እነሱ ባላመጡት ነገር የከፋው መዘዝ የተረፈው ለነሱ ነው። ስለዚህም አሉ፣ እንደ ዓለም አቀፍ ማህበረሰብ ይህንኑ ተረድተን ትክክለኛውን ነገር በማድረግ ለችግሩ ምላሽ መስጠት ያለብን እኛው ነን። 650 ሺህ ሶማሊያውያን ቀያቸውን ጥለው መሰደዳቸውን የሚናገሩት የእርዳታ ድርጅቶቹ

ከተፈናቀሉት ህጻናት መካከል ግማሾቹ በምግብ እጦት በከባዱ እየተጎዱ እንደሆኑ ገልጸዋል። የአውሮፓ ህብረት የአጣዳፊ እርዳታ ድርጅት የሆነው ኤኮ ሶማሊያ ኃላፊው ሃቪየር ሪዮ ናቫሮ ሶማሊያ የከበደ የረሃብ ቸነፈር ተደቅኖባታል ብለዋል።

ሶማሊያ እጅግ ከባድ ሁኔታ ላይ ነች። ድርቁ ተጨባጭ የሆነ የከበደ ረሃብ አደጋ ደቅኗል። የአጋሮች አቅምም እየተመናመነ ነው። ሌላው እውነታ ደግሞ ተጨማሪ የእርዳታ ገንዘብ ማግኘቱ አስቸጋሪ ሆኗል። ይሄ ሁሉ ባለበት ታዲያ በአሁኑ ሰዓት ሁላችንም እንደ ሰብአዊ ረድኤት ተቋማት ቅድሚያ መስጠት ያለብን ብቸኛው ጉዳይ ህይወት ማትረፍ መሆኑን መገንዘብ ይኖርብናል።

እንደ አውሮፓ አቆጣጠር በ2017 የሰብአዊ ረዴት ድርጅቶች ሶማሊያ ውስጥ ለመድረስ አዳጋች ወደሆኑ አካባቢዎች ለሚኖሩ ማህበረሰቦች ፈጥነው እርዳታ በማድረስ ተደቅኖ የነበረውን የከበደ ቸነፈር ለመከላከል ችለዋል። ያን ያደረጉትም ከዚያ አስቀድሞ በ2011 ሩብ ሚሊዮን ህዝብ ከገደለው ረሃብ በተቀሰመ ተመክሮ ሲሆን አሁን የእርዳታ ድርጅቶች

ለረሃብ የተጋለጡትን በሚሊዮኖች የተቆጠሩ ሰዎች ህይወት ለማትረፍ ተጨማሪ የገንዘብ እርዳታ እየተማጸኑ ናቸው። የዩናይትድ ስቴትስ የመጀመሪያዋ ሴት የውጭ ጉዳይ ሚኒስትር ማድሊን

ኦልብራይት በትላንትናው ዕለት በ84 አመት እድሜያቸው አረፉ። ሳሌም ሰለሞን በሳቸው የህይወት ዙሪያ ያጠናቀረችው ዘገባ እንደሚከተለው ይቀርባል። እንደ ኤሮፓያን አቆጣጠር በ996 ዓ ም ማድሊን ኦልብራይት በፕሬዚዳንት ቢል ክሊንተን የዩናይትድ ስቴትስ ከፍተኛ ዲፕሎማት እንዲሆኑ ሲመረጡ በአሜሪካ ታሪክ ውስጥ ከፍተኛ የሆነውን የስልጣን ጣሪያ ላይ የወጡ ሴት መሆን ቻሉ። በአራት አመት የአገልግሎት ዘመን ጊዜያቸውም

የዩናይትድ ስቴትስ ባልካን ጦርነት ምላሽን እንዲሁም የመካከለኛው ምስራቅ ጽንፈኝነትና የሰሜን ኮሪያ ኒውክሌር መታጠቅን ለተመለከቱ ጉዳዮች ምላሽ ሰጥተዋል። ማድሊን ኦልብራይት ትላንት ሮብ ዕለት በቤተ ዘመድ እንደ ተከበቡ በካንሰር ምክንያት ህይወታቸው ሊያልፍ ችሏል። ይህን ተከትሎም ከዓለም ዙሪያ የሀዘን መግለጫዎች ማዳም ሴክሬተሪ እያሉ እየጎረፉ ይገኛሉ። በዩናይትድ ስቴትስ የተባበሩት መንግስታት ድርጅት አምባሳደር ሊንዳ ቶማስ ግሪንፊልድ

እንዲህ ብለዋል። የሀገሪቱ የመጀመሪያ ሴት የውጭ ጉዳይ ሚኒስትር በመሆን ፈርቀዳጅና ታዋቂ ሴት ነበረች። በተባበሩት መንግስታት ድርጅት ውስጥና በዓለም ላይ የማይፋቅ አሻራዋን አሳርፋን ያለፈችው፣ ሀገራችንና የመንግስታቱ ድርጅት በእሷ ጥረት ምክንያት ጠንካራ ነው። የኦልብራይት ህይወት ሰብአዊነት በከፋበት ሁኔታ ውስጥ የተቀረጸ ነው። በቼኮስሎቫኪያ

ፕራግ እንደ ኤሮፓያን አቆጣጠር በ1937 ዓ.ም የተወለዱት ኦልብራይት እንደ ኤሮፓያን አቆጣጠር በ1939 ዓ.ም ሀገራቸው በናዚ ቁጥጥር ስር ስትወድቅ ሸሽተው ወጥተዋል። ከጊዜ በኋላም ሶስት አያቶቻቸውን ሆሎካስት በተሰኘው የአይሁዶች ጭፍጨፋ ማጣታቸውን ተረድተዋል። ማድሊን ኦልብራይት የያኔውን ሽሽት እንዲህ ያስታውሱታል። አያቴ ወደ ፕራግ ይዛኝ እንድትመጣ አደረጉ።

ሁሉም ሰው አንዳንድ ሻንጣ ነበር የነበረው፣ እሷኑ ይዘው ነው ወደ ባቡር የወጡት። እናም አንዳንዶቹ ለመጨረሻ ጊዜ ቀሪ ዘመዶቻቸውን ያዩት እዚያ ቦታ ላይ ነበር። የኦልብራይት ቤተሰቦች በዩናይትድ ስቴትስ ስደተኞች ነበሩ። በዴንቨር ኮሎራዶ ከሰፈሩም በኋላ አባታቸው የዴንቨር ዩኒቨርሲቲ ዋና ዲን በመሆኑ አገልግለዋል። ኦልብራይት በትምህርታቸው የላቁ ሲሆኑ ዌልስሌይ ኮሌጅ ተምረዋል።

በኋላም ለከፍተኛ ትምህርት ወደ ኮሎምቢያ ዩኒቨርሲቲ ያቀኑ ሲሆን በዛም በፕሬዚዳንት ጂሚ ካርተር አስተዳደር ውስጥ የብሔራዊ የጸጥታ አማካሪ ከነበሩት ዘቢግኔቭ ብዠንስኪ ጋር በመተዋወቃቸው የተነሳ በቀጥታ በዋይት ሀውስ ስራ ማግኘት ችለዋል። ኦልብራይት በፕሬዚዳንት ክሊንተን አስተዳደር የውጭ ጉዳይ ሚኒስትር ሆነው ሳይሾሙ በፊትም በተባበሩት መንግስታት ድርጅት ውስጥ የዩናይትድ ስቴትስ አምባሳደር በመሆን አገልግለዋል። ኦልብራይት በዚህ ወቅት ትልቁ ፈተናቸው እንደ አውሮፓውያን አቆጣጠር በሺ

1998 ዓ ም በአጠቃላይ አካባቢውን ሊጎዳ የሚችል የነበረው የኮሶቮ ጦርነት እንደነበር ይናገራሉ። የያኔው ጦርነት ታዲያ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ወታደራዊ ዘመቻ በማድረግ በሰርቪያ ቁጥጥር ስር የነበሩ ቦታዎችን በማስለቀቁ እስካሁን ድረስ የዘለቀ ሰላም ሊመጣ ችሏል። ማድሊን ኦልብራይት ስለዚህ ወቅት እንዲህ ሲሉ ተናግረዋል። እጅግ በጣም የምኮራው በኮሶቮ ባደረግነው ነገር ነው።

በባልካኖች ላይ እየሆነ በነበረው ነገር እጅግ ጨነቅ ነበር። ሰዎች ባደረጉት ነገር ሳይሆን በማንነታቸውና በሚከተሉት እምነት የተነሳ መገደላቸውን መመልከት ለእኔ ከባድ ነገር ነበረ። ስለዚህ በዩናይትድ ስቴትስ የሆነ ለውጥ ማምጣት በሚቻልበት ሁኔታ ውስጥ መሆን እኔ እንደማስበው በጣም በጣም መሰረታዊ ነገር ነበር። እናም አሁን ኮሶቮ ነጻ ሀገር ስትሆን

አዲሱ ትውልድ የመጀመሪያ ስማቸው ማድሌን የተሰኙ ትናንሽ ሴት ልጆችን አፍርተዋል።

ኦልብራይት የነበራቸው ዲፕሎማሲም በዓለም ዙሪያ የናኘ ሲሆን የአፍሪካ የኤች አይቪ ኤድስ ጉዳይና የሰሜን ኮሪያ መሪ ኪም ዮንግ ሁለተኛ ጋር መገናኘትንም ያካትታል። ፕሬዚዳንት ጆ ባይደን አደጋ ሸሽተው የሚመጡ ስደተኞችን በተመለከተ ደከመኝ ሰለቸኝ ሳይሉ የተዋጉና ለአሜሪካ እሴቶች የሰሩ ሲሉ አድንቀዋቸዋል። ኦልብራይት ብዙ ጊዜ የእሳቸው ስኬት ሴቶች ላይ ተቀመጠውን ጣሪያ ሰንጥቆ ማለፍን በተመለከተ የሚናገሩ ሲሆን ለመጀመሪያ ጊዜ የውጭ ጉዳይ ሚኒስትር

ሚኒስትር ሆኖ ሲሾምም ብዙዎች በወንድ የሀገር መሪዎች ዘንድ ከበሬታን ያገኙ ይሆን ሲሉ ጠይቀው ነበር። ኦልብራይት ታዲያ ወጣት ሴቶችን ለእኩልነት እንዲዋጉ ያበረታቱ ነበር። እኛ እንዴት መሰላሉን እንደወጣን የእኛን ታሪክ ልንነግራችሁ እንችላለን፣ ነገር ግን አብዛኞቻችሁ ወጣት ሴቶች መሰላሉን መውጣት ያለባችሁ አይመስላችሁም? ተደርጓል፣ ግን አላለቀም።

ፕሬዚዳንት ጆ ባይደን በሕዝብ ህንጻዎችና በኤምባሲዎች የዩናይትድ ስቴትስ ባንዲራ ዝቅ ብሎ እንዲውለበለብ አዘዋል። ዝግጅቶቻችን ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ ይቀጥላሉ። ወደ ሁለተኛው ቅንብር እንሻገር።

በሰሜን ወሎ ቆቦና አካባቢዋ በሺዎች የሚቆጠሩ የህብረተሰብ ክፍሎች በጦርነቱ ምክንያት ከቤት ንብረታቸው ተፈናቅለው ለከፋ ችግር መዳረጋቸው

ተገልጿል። ተፈናቃዮቹ መጠለያ ውስጥ ከማስፈር ጀምሮ አልባሳትና የምግብ ድጋፎች በተለያዩ መንግስታዊና መንግስታዊ ባልሆኑ ተቋማት ቢሰጡም ከጉዳቱ ስፋትና ውስብስብነት አንጻር ተደራሽ የሆኑት አነስተኛ እንደሆኑ የአሜሪካ ድምጽ በተለያዩ ጊዜያት ሲዘግብ መቆየቱ ይታወሳል። ወደ ቆቦ ያቀናው ዘጋቢያችን መስፍን አድራጌ በመፈናቀል ውስጥ በሚወልዱ እናቶች ላይ ያሳደረውን ተጽዕኖ የቃኘበት መሰናዶ ቀጥሎ ይቀርባል።

ይህ በሰሜን ወሎ ዞን ቆቦ ከተማ የሚገኘው የቁልል ድንጋይ አንደኛ ደረጃ ትምህርት ቤት ነው። ግቢው ለወትሮ በሚታወቅበት የመማር ማስተማር ተግባሩ ላይ አይደለም። ይልቁንም ከአቅራቢያው አካባቢዎች በጦርነት ምክንያት ተፈናቅለው የመጡ ሰዎች መኖሪያም መናኸሪያም ከሆነ ወራት አለፉ። ከራያ አላማጣ ወረዳ የተለያዩ አካባቢዎች የመጡ ከ14 ሺ በላይ ተፈናቃዮች እዚህ ቦታ ላይ ይገኛሉ። የዋጃ ጥሙጋ ቀጠና ሁለት ነዋሪዋን

ወይዘሮ አድና ወዳጆን ጨምሮ በአካባቢው አጠራር አጥንታቸው ያልጸና ደማቸው ያልደረቀ የማርያም አራስ ናቸው። ወይዘሮ አድና ከወለዱ ገና ሶስት ቀን የሆናቸው ናቸው። ከአርባ እስከ አምሳ ተማሪዎችን ያስተናግዳል የሚባልለት የመማሪያ ክፍል ውስጥ ከሌሎች ሰባ ተፈናቃዮች ጋር በተጨናነቀ ሁኔታ ነበር ያገኘናቸው ወይዘሮዋን

የህወሀት ኃይሎች እሳቸው በሚኖሩበት ዋጃ ጥሙጋ ዘልቀው መግባታቸውን ተከትሎ በርካታ የአካባቢው ነዋሪዎች ሲሰደዱ የእሳቸው ም እጣ ፈንታ ይኸው መሆኑን ቢያውቁም ለሶስት ቀናት ግን እዚያው መቆየትን መርጠው እንደነበር ይናገራሉ ይሁን እንጂ በተለይ የባለቤታቸው ሚኒሻ መሆንና የአራት አመት ህፃን ልጃቸው ላይ ደረሰ ያሉት ዛቻ የስምንት ወር እርጉዟን የቤትመቤት ንብረታቸውን ጥለው የሰባት ሰዓት አድካሚ እግር ጉዞ አድርገው

የመጣሁት እኔ ያው ነፍሴን ለማትረፍ ማለት ነው። እኔ ወይዘሮዋ ሶስተኛ ልጃቸውን በሐኪም እርዳታ በሰላም ቢገላገሉም ሰላም የነሳቸው በርካታ ነገሮች እንዳሉ ሳያመላክቱ አላለፉም። የአራስነት ወጉም ከየት ተገኝቶ ይላሉ። ወይ የት ተገኝቶ እዚህ እያያችሁት አይደለም? በቃ ሁን ለመነሳት አይሆን ዲም ብሎ ንፋስ መስቶኝ ነው መሰለኝ። እንግዲህ እንደምታየው ባዶ ቦታ ነው። በሀገር ባህል መቼም ስንወልድ ከአጎታ ከጢስ ከትኩስ ነገር ነበረ። እዚህ ግን

መሸፋፈን ለምን ምን የሆነው ወከባ ነው፣ እና ያለው ብዙ ጫጫታ ረብሻም ስላለ በጣም አሞኝ ነው ያለሁቱ።

ወይዘሮዋ ከደረቅ ሲሚንቶ ወለል የማይታደጋቸውን ንጣይ መሬት ላይ ጣል አድርገው በምጥ የተጎሳቆለ ሰውነታቸውን ሊያሳርፉት ቢሞክሩም የሕመሙን ስሜት መቋቋም ቸግሯቸዋል። በተለይ ከተወለደች ሶስት ቀን የሆናት ሶስተኛ ልጃቸው የሚያለብሷት ስላልነበረ የራሳቸውን ሻሽ እንደ ነገሩ ከለላ አድርገውላታል። ለእኔ ቀርቶ ለሌሎች የምተርፍ አርሶ አደር ነበርኩ የሚሉት ወይዘሮ አሁን አብረዋቸው የተፈናቀሉ የአካባቢያቸውን ሰዎች እጅ ለማየት

ውስጥ ተገደዋል። የተቻላቸውን ያው ዝሮ ዝሮ እያገዙኝ ነው። ሀሚያ በፈሉት ከሚሰሩት ቁርስ እያጎረሱኝ ነው ያሉት። የተቻለ ምንም ነገር የለኝ። ምኝታ የለ፣ ምን የለ። ዝም ብሎ ታየዋለህ። ጨረር ነው። ይህ ራስ የማርያም አራስ ምኝታ አይደለም እኮ ይሄ። መቸም እግዚአብሔር ምረቱን ባወረድና ወደ ሀገር በገባ ነ እንጂ ስም እያሰፉ ጌታቸው ዳቦ ገዝተን ፈርፍረን እንሰጣለን። ያው እሱን ነው የምትበላው እንጂ የለን ነምኛ

ያው ሻይ ደግሞ አንድ ኩባያ ገዝተን እሷን አፍልተን እንሰጣለን። እሷን በጣም ችግር ነው ያለት ውሃም የለ። የወይዘሮ አድና አጎት እንደሆኑ የሚናገሩትና ከስድስት ቤተሰቦቻቸው ጋር ከዋጃ ጥሙ ጋር ተፈናቅለው ወደ ቆቦ የመጡት መንገሻ አየለ ወልዳ ስትስም ስማ ስታሳድግ ከጎኗ የነበረችው እህቴ ዛሬ ጦርነቱ ባስከተለው መፈናቀል ምክንያት ልታረሳት አልቻለችም። መፈናቀሉ በብዙ ጎድቶናል ብለዋል።

ፊት እና ስወልድ እዛ እናቷ አለ እናቷ አለ እናቷ ስወልድ እናቷ በደንብ ታሳርሳት ነበረ፣ በደንብ ትንከባከባት ነበረ። ሙቃ አለ ወተት ይገዛላታን ገንፎ አለ ሁሉ ነገር ዝግጅት አለ ሙቁ በስኳር በማር ይደረግላት ነበር። እናቷ አለች እዛ አሁንም እዚህ መጣ ወለደ። ያው ተመስገን ጌታ የመንግስት መቼም በዚህ አካባቢ ላይ ትንሽ ፈንታ ውሃ ሆስፒታሉ ሁሉ ንጹህና ሁና መጣለች።

አሁን እዚህ ነ ጎረቤቶቿ ትንሽ ትንሽ የሚያደርጉላትን ነገር እየተጠቀመ ነው ያለው። መቼም ትንሽ ያላቸው አቅማቸው በፈቀደው እየረዷት ነው ሙጫ ሙጫ ችሎ ያወላደድ አሁን በጣም የከብዳን ያሳዘነን በዚህ ቦታ ኩታኩ በሀገራችን ኩታ ተጨጉለው ነው የሚኖሩት ነበር። በኩታ ተጨጉለው በስነ ስርአቱ ነው ሲኖሩ ነበር። አሁን እዚህ ሜዳ ላይ ወድቀ ነው ያለችው። አርሶ አደር መንገሻ በመፈናቀሉ ምክንያት አንዱ ከሌላው ስለማይሻል ለመተጋገዝ አለመቻላቸውን ይጠቅሳሉ።

ምን አቅም አለ? የተሰደጀ የመጣሁት ሰው ቤቴ ንብረትን አስረክብንና ለወያኔ አቅብ ያለም እንደ መጣሁት ሁላችን እኳ አስረክበን የመጣን በቃ። ይህነቱም አልደነቀንም። ይህነቱም አልደነቀንም። እኛ ሁልጊዜም ለማይ መሆናችን ብቻ አዝናለሁ። በጣም ነው ከርሞም ስደተኛ ነን። የወደ አቀጣኙ ዘመን ዘመን ስደተኛ ነን። ዛሬም ስደተኛ ነን። ይህም ሁሉ ሳይሆን መንግስት ነጻ አውጡ ሀገራችንን በሰላም አድርጎ ወደ ሀገራችን ዱለን እርሻችንን አርተን ለቀጣይ በመህር በጥቅምት በህዳር የምንወቃውን ህልብ እናመርተቆን ፈልጌ ነበረው።

መንግስት በዚህ ላይ አልገለጸልንም። እኛም ተሰድናን ከርሞ ብናርስም የወዳኛው ከርሞ ነው ሁሉ የምናገኘው። አሁን የሶስት ዓመት ለማኞች ሁነናን እኛ የሶስት ዓመች ለማኝ ሁነ ያለ ነው። በቃ መንግስት በዚህ ላይ በእኛ ላይ ትኩረት አላደረገም። የፌዴራል መንግስቱም ቢሆነ ዋና መንግስታችን ቢሆን ጉዳይ አላለንም። እኛ ተንከራፍትና ያለ ነው። ርሻም አልታረሰም። ልጆች ይዘናል። ልጆች ይዘን ከመንግስት አራት ዓመት ለማይልን ልሆን ነው ማለት ነው። በዚህ ላይ ግን ከፍተኛ አደጋ አቅማችን በላይ ሆነ።

ምንም አማራጭ የለንም። ልጆች ግን ይዘን የሶስት አመት ልጆች የአምስት አመት ልጆች የአንድ አመት ህጻናት እያያቸው ነው። የወር የሶስት ቀን ህጻናት ይዘን ስደት ነው። መንግስት በዚህ ላይ ግን እርሻችን ዛሬ ነው የሚታረስ ነበር ማዚያ ዘንድሮ ህን ሰሞን ቆ መዘራት የነበረበት የሚታረሰው ይህን ሰሞን ነው ማሽላ በቃ ማሽላ ካጣንኛ ሁልጊዜም ስደተኛ ነን። እርሻችን ይህን ሰሞን ታርሶ ጥሩ ቦታ ብንሄድ ጥሩ ነበር። መንግስት ለምንድነው ወደ ሀገራችን የማይመልሰን?

ግፍና በደል እንዴት በኢትዮጵያ የኢትዮጵያ መንግስት ተወኩል ቤት በእኛ ላይ ግፍና በደል ደርስብናል። ከዛም አባሮን ወያኔ መንግስት ወይታባችሁ እያለ መሬታችንን ወርሶን ቤታችንን ጥሪያችንን ተረክቦን ያለው ምንም ሰባራ ቁልፍ የማልቀራቸው እነዛ ሰዎች። በዚህ ላይ ደግሞ መንግስት ደግሞ እዚህ ተቀብሎ እርዳታ የሚመጣው አንዳንድ ለእርጉዞች ለመጫቶች ነው፣ ትንሽ ነገር አንዳንድ ሙጫ ሙጫ የሚመጣ ያለ ህዝብ ወንድም ባል ነገር እርዳታም አያገኝም። ይኸው በየመንደሩ በመጫቶች እየለመኑ ነው። ስድስት ቤተሰብ አለኝ። ምን ላ

እኔ ለራሴ ምን ልብላ? መንግስት ትኩረት አላየንም። እኛ ተሰቃይተናል። ቆ በውስጥ ናቸው እየተንከረቱ አሉት በአንዱ አንድ ቀን አንድ ዘመድ አንዱ ቀን አንድ ዘመድ ናቸው አሉ። መፈናቀሉ ያስከተለው ሰብአዊ ቀውስ የከፋ መሆኑን የሚገልጹት የራያ ላማጣ ወረዳ ምክትል አስተዳዳሪ ዝናቡ በላይ፣ ተፈናቃዮቹን ለማገዝ ጥረቶች ቢኖሩም ከችግሩ ስፋት አንጻር በሚፈለገው ደረጃ መንቀሳቀስ አለመቻሉን ጠቁመዋል። እንደኛ እንደ ራያ ላማጣ ወረዳ

16598 ተፈናቃይ አለ። እዚህ ድንቅ ሁሉል ትምህርት ቤት ካምፕ ብቻ ማለት ነው። ከነዚህ ተፈናቃዮች ውስጥ ወደ 700 የሚሆኑ ህጻናት አሉ። ወደ 280 የሚሆኑ ነፍሰ ጡሮች አሉ። 180 አካባቢ የሚሆኑ ደግሞ አረጋውያን አሉ፣ ከ65 ዓመት በላይ እድሜ ያላቸው። ያው እዚህ ካምፕ ከመጡ እንግዲህ ሁለት ወር አልፏቸዋል።

አብዛኛው ተፈናቃይ አብዛኛው እንደገና ግማሹ ተፈናቃይም በዚሁ ተፈናቅሎ እንደነበረ አገሩ ያልገባም አለ፣ ያልተመለሰ። በአጠቃላይ የራያ አላማጣ ከተማ የራያ ባላና የራያ ቆባ 11 ቀበሌዎች ዙሪያውን የተነካኩ ወደ 58 ሺህ ተፈናቃይ ነው ያለው እዚህ እና አሁን ባለው ሁኔታ ተፈናቃዩ መንግስት የቻለውን ያክል እርዳታ እያደረገ ነው፣ ግን እርዳታው በቂ አይደለም። እርዳታው ከህዝቡ ብዛት አንጻር በስታንዳርዱ አልተሰጠም ነው

እንጂ በትንሹም ቢሆን ይደርሳል። ግን ስታንዳርዱ ለአንድ ቤተሰብ 15 ኪሎ ከሆነ በዛ ልክ አልደረሰም። በተደጋጋሚ መድረስ ነበረበት። እኛ 7.5ም 10ም 12ም ሰተናል። አንድ ጊዜ ብቻ ግን በተሟላ በስታንዳርዱ ለአልሚ ምግብ 7.5 ለሌላው ምግብ ወደ 15 ኪሎ የሚሆን ሰተናል በቤተሰብ። ከዛ ውጭ ያለው ሪሶርስ ግን አሁን የለንም።

የወለዱ እናቶችን ለመጎብኘት ሙከራ አድርገን ነበረ። አንዳንድ አዳራሾችም፣ ወይም የመማሪያ ክፍሎች ውስጥ ስንገባ ፍራሽ የለም፣ ብርድ ልብስ የለም፣ አልባሳት እንኳን የላቸውም እና እነዚህ እጥረቶች አይደሉም። አዎ፣ በእርግጥ መንግስት የቻለውን ያክል እያደረገ ነው። ክፍተቶች ግን አሉ። ወይዘሮ አድና መንግስት የአካባቢያቸውን ሰላም አረጋግጦ ጥለውት ወደ መጡት አካባቢያቸው መመለስን አጥርቀው ይሻሉ።

መንግስት ድሮ ድሮ መቸም ሕጻን እና ራሲ ሙት አይልም፣ መቸም እና እንግዲህ ወደ መንግስት ደግሞ ወደሚያመቻቸው ቦታ ቢያደርገኝ ጥሩ ነው። ወደ ቆቦ ከተማ ተፈናቅለው የሚገቡ ሰዎች ቁጥር በየዕለቱ እየጨመረ መምጣቱን መንግስታዊ መዋቅሩ በተደጋጋሚ ያመለክታል። በዚህ ሂደት ውስጥ ደግሞ ሕጻናትና እናቶች አዛውንቶችና አካል ጉዳተኞች ቀዳሚ የጉዳቱ ሰለባ መሆናቸው እየተነገረ ነው በዚህ ርዕሰ ጉዳይ

ተመልሰን እንመጣለን። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከቆ ቲቪ

የሳንባ በሽታ በዓለም ዙሪያ በየዓመቱ በአውሮፓውያኑ የቀን አቆጣጠር መጋቢት 24 የሚታሰብበትን የዛሬዋን ዕለት ተንተርሶ ግሎባል ፈንድ በመባል የሚታወቀው ዓለም አቀፍ መርሃ ግብር ባወጣው መግለጫ መንግስታት በየዓመቱ ከአንድ ሚሊዮን በላይ ሰው የሚፈጀውን የመተንፈሻ አካላት በሽታ ለመከላከል የሚያደርጉትን ጥረት እንዲያዲሱ ሲል

ጥሪ አቅርቧል። የዓለም የጤና ድርጅት በበኩሉ ቲቢን ለማስቆም መዋለ ነዋያችንን እያፈሰስን ህይወትን እንታደግ በሚል መሪ ቃል እለቱን እያሰበው ይገኛል። እኛም እለቱን ታሳቢ በማድረግ የተለያዩ ጥንቅሮችን ያሰናዳን ቢሆንም ባለብን በሰዓት እጥረት ምክንያት ልናስተላልፈው አልቻልንም። በቪኦኤ አምሃሪክ የፌስቡክ ገጽና ድረ ገጾች ላይ እነዚህን መሰናዶች የምናስቀምጥ ይሆናል። እንድትከታተሏቸው በአክብሮት እንጋብዛለን።

የተከበራችሁ አድማጭ ተመልካቾቻችን የሐሙስ ምሽት መጋቢት 15 2014 ዓ ም መሰናዷችን እዚህ ላይ ተጠናቀቀ። መሰናዶውን በመምራት ኤደን ገረመው ከዋና አዘጋጃችን ጽዮን ግርማ እንዲሁም ደግሞ ከፕሮዲሰራችን ብርሃን ኃይሉና ከመላው የአሜሪካ ድምፅ ባለሙያዎችና የስቱዲዮ ዘጋቢዎችን በመሆን አብረናችሁ አምሽተናል። በነገው ምሽት በንገናኝ እያልን በዚሁ እንሰናበታለን። ደናደሩ